በብሔራዊ የሰብአዊ መብት የድርጊት አፈጻጸም የሂደት ጽፈት ቤት አዘጋጅነት በሕዝብ ተወካዮች ምክር ቤት ዘርፈ ብዙ በሆነው ርዕስ ዙሪያ ለሦስት ቀናት የተካሄደው ስብሰባ ተጠናቋል። ከበርካታዎቹ ነጥቦች በሴቶች ጥቃት፣ በህፃናት መብቶች፣ የድምፅ ብክለት በተባለው፣ የአካል ጉዳተኞች፣ በግሉ ዘርፍ የሰራተኞች አያያዝ፣ በአከራይ እና ተከራይ ግንኙነት ወዘተ በመሳሰሉት ዙሪያ ነው። በተጨማሪም የፖለቲካ ተቃዋሚ ተጠሪዎች በተገኙበት በአስቸኳይ አዋጅ ዙሪያ ጥያቄዎች ተንሸራሽረዋል። በአስቸኳዩ አዋጅ መንፈስ ቀነ ሰሌዳው ሊነሳም ይችላል በሚለው እና በጉዳዩ መንስኤ ዙሪያ ግራቀኙን በማስተናገድ ከውጭ ጉዳይ ሚኒስቴር ቃል አቀባዩ አቶ ተወልደ ሙልጌታ የሚሉት በህዝብ ንብረት ላይ በኢንቨስትመንት ላይ በተለያዩ አገልግሎቶች ላይ የደረሱ ጉዳቶች ነበሩ። በነኚህ በአጥፊዎቹ ላይ አግባብ ያለው እርምጃ ለመውሰድ በመደበኛው ህግ አሰራር አጥጋቢ ውጤት ማግኘት ስለማይቻል የዚህ አስቸኳይ ጊዜ አዋጅ መታወጅ አስፈላጊ ይሆናል። ከዛም ወዲህ እንግዲህ በታየው ለውጥ ወደ ሰላማዊ ህይወቱ ተመልሷል። ስለሆነም አሁንም ቢሆን በያለበት የጀመርነውን አጠናክረን እንሰራለን። ይህ ነጥብ በተወካዮች ምክር ቤት በሰብአዊ መብቶች አያያዝ ዙሪያ በተነሳው ጉዳዮች የሶስቱ ቀናትን ስብሰባ አዘጋጅ የብሔራዊ የሰብአዊ መብት የድርጊት መርሃ ግብር ጽፈት ቤት በመሆኑ ኃላፊው አቶ ይበቃል ግዛው የሚሉት የብሔራዊ ሰብአዊ መብት የድርጊት መርሃ ግብሩ በይዘቱም በተፈጥሮም ከአስቸኳይ ጊዜ አዋጁ ጋር ድርጊት መርሃ ግብሩ ራሱን የቻለ የተለያዩ ባለድርሻ አካላት ተሳትፈውበት መንግስት እንዳለ በተጨማሪ ደግሞ መንግስት ያልሆኑ አካላትም ተሳትፈውበት በአጠቃላይ በህገ መንግስቱ የተቀመጡ ሰብአዊና ዲሞክራሲያዊ መብቶችን አፈጻጸም እንዴት ወደ ተሻለ ደረጃ እናደርሳለን የሚለው ላይ ስልታዊ በሆነ መንገድ መልስ የሚሰጥ የሚከናወኑ ተግባራትን ለይቶ የቤት ስራ የሚሰጠን ሰነድ ነው። አስቸኳይ ጊዜ አዋጁ አሁን ባለ ነባራዊ ሁኔታ መሰረት የዜጎችን ሰብአዊና ዲሞክራሲያዊ መብቶች ለማስከበር ሲባል ሰላምና መረጋጋትን ለማምጣት ሲባል ህገ መንግስታዊ ስርዓቱንም ለመጠበቅ ሲባል የመጣ ጊዜያዊ እርምጃ ነው። የፖለቲካ ተቃዋሚዎች በስብሰባው የተሳተፉ በመሆኑ በመላው ኢትዮጵያ አንድነት ፓርቲ በመኢአድ በኩል ተቀዳሚ ምክትል ፕሬዚዳንቱ አቶ አሰፋ ሀብተወልድ የሚያስረዱት በመሰረቱ ስብሰባው የተጠራው መድረክ መያድና ሌሎች ፓርቲዎች ኮማንድ ፖስቱ ያሉትን አሰራር ሁኔታ ሊገልጽልን፣ በተለይ በአባላቶቻችን ላይ ያለ በቂ ምክንያት ብዙ ችግር እየደረሰ ስለሆነ ይህንን ለመነጋገር በጻፍነው ደብዳቤ መነሻነት ነው ይህ ስብሰባ የተካሄደው። በስብሰባው ላይ ወደ 30 ገደማ ፓርቲዎች ተገኝቷል። ብዙ ጥያቄዎች ቢቀርቡም በእለቱ ለአንድም ጥያቄ የተሰጠ መፍትሄ የለም። የነበረውን ሁኔታ አሰራራቸውን ብቻ ነው የገለጹልን። እጅግ በጣም ብዙ ጥያቄዎች ተነስቷል። እኛ የፈለግነው የደረሱብንን ችግሮች እንድትፈቱልን ነው ተብሎ ነው ሀሳቡ የቀረበው። ወደፊት እንነጋገራለን ብለዋል። በዚህ ማሰሪያ ነው የተለያየ ነው። እንዲሁ በጉባኤው ከተገኙት የፖለቲካ ተቃዋሚ በኢትዮጵያውያን ዴሞክራሲያዊ ፓርቲ በኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ በዚህ በአስቸኳይ ጊዜ አዋጁ ዙሪያ ላይ በሰላማዊ ትግል የሚሳተፉ የተቃዋሚ የፖለቲካ ፓርቲዎች የማብራሪያ ጥያቄ ከተወሰኑ የፖለቲካ ፓርቲዎች ቀርቦ ነበር። ያንን መሰረት አድርጎ የተቃዋሚ ፓርቲዎችን ጥሪ በማድረጉ ማብራሪያና ተቃዋሚዎችም የሚሰነዘሩ ጥያቄዎችና አስተያየቶችን ተቀብሎ ተግባብቶ ለመለያየት ነበረ ጥሪው የተደረገው። በኛ በኩል የጠበቅነውን አይደለም ሚያገኘ ነው። አባላቶቻችንን ማግኘት አልቻልንም፣ መሰብሰብ አልቻልንም፣ ድርጅታዊ ስራ መስራት አልቻልንም። ሌሎችንንም ስራዎች ወደ የክፍለ ሀገር ወጠን ለማደራጀት እንቅስቃሴያችን ተገድቧል። የተደረገው ውይይት በአጠቃላይ አጠቃላይ ተቃዋሚዎች በዚህ ረክተው ሄደዋል ማለት ግን አይቻልም። ጌታቸው ተድላይ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ